ውዳሴ ሃ ለእግዝእትነ ማርያም ድንግል ወላዲት አምላክ ዘይትነበብ በዕለተ ረቡዕ ኩሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ ሰማይ ዳግሚት ዳግሚት ዲበምድር ሆይተ ምስራቅ ማርያም ድንግል ከብካብ ንጹሕ ወመራ ቅዱስ ነጸረ አብ እምሰማይ ወኢረከበ ዘከማኪ ፈኖ ዋይዶ ወተሰብአ እምኔኪ ሳሊለነ ቅዱስ